ከጉባኤው አዳራሽ ውጪ ደግሞ በብዙ መቶዎች የሚቆጠሩ የሂላሪ ክሊንተን ተቃዋሚዎች ተሰልፈው በመቃወም አምሽተዋል። የተቃውሞውን መነሻ አንዱ ሂላሪ ክሊንተን የመንግስትን ስራ በግል የኢሜል አድራሻ ተጠቅመዋል በሚል ነው። ምክንያቱ ደግሞ አንድ ሰው በመንግስት ስልጣን ውስጥ እያለ በግል ኢሜይሉ መጠቀም ስለማይችልና ባለበት መስሪያ ቤት ኢሜይል ይወጣና በዛ መጠቀም ስላለበት ነው። ሊቢያ ውስጥ ለሞቱት የአሜሪካ አምባሳደር ተጠያቂ ናቸው የሚለውም ሌላው ጥያቄ ነበረ። ምክንያቱ ደግሞ በወቅቱ እሳቸው የውጭ ጉዳይ ሚኒስትር ስለነበሩ ለአምባሳደሮቹ አስፈላጊውን ጥንቃቄ አላደረጉም የሚል ትችት ነበር ይቀር ተቀረበባቸው። ያም ሆኖ ትላንት እሳቸውን በመደገፍ ንግግር ካደረጉት ውስጥ አንዱ የዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደን ናቸው። እኛ የምናስበውና የምንጨነቀው እጅግ አነስተኛ አጋር ላላቸው የአገራችን ሕዝቦች ነው። ጠዋት በተነሳን ቁጥርና ቀናቶች ሁሉ ሰዎች ቀዳሚ የሚሆኑበትን የሰብአዊነት እሳቤን ነው የምናራምደው። ይህ ደግሞ ሁሌም የማይታጠፍና የማይዋዥቅ የአሜሪካኖች መንፈስ ነው። እንዲህ ነን እኛ። የዚች አገር ልብና ነፍስ ማለት ይህ ነው። እናንተ ታውቃላችሁ እውነታውን፣ ሄለሪም ታውቃለች። እኔ ደግሞ ሄለሪን ከሰላሳ ዓመታት በበለጠ ዕድሜ አውቃታለሁ። ለዚህ ነው እሷ የዚች አገር ፕሬዚዳንት ሆና መምራት ትችላለች የምለው ብሏል፣ የዩናይትድ ስቴትሱ ምክትል ፕሬዚዳንት ጆ ባይደን። በዲሞክራቷ እጩ ፕሬዝዳንት የተመረጡት የስፓኒሽ ቋንቋ ተናጋሪው ምክትል እጩ ፕሬዝዳንት ማይክ ፔንስ በበኩላቸው እንዲህ ነበር የገለጹት ለሂላሪ ክሊንተን ያላቸውን ድጋፍ። ሂላሪ ክሊንተን የኦባማ የጤና መርሃ ግብር ለሁሉም የሚለውን ጀማሪ ሰው ናቸው፣ ደጋፊ ሰው ናቸው። ለብዙሃኑ የቆሙ እመቤት ናቸው። ሂላሪ የትምህርት እድገት፣ የሀገር ልማት አቀንቃይ ናቸው። ይህንን አብሮ የመልማትና የማደግ ፍላጎት ያላችሁ መላ የአሜሪካ ህዝቦች ሆይ ለአገራችን ደህንነት ስትሉ ከእኛ ጎን ሁኑ። ለአገራችን ብልጽግና ስትሉ ከእኛ ጎን ተሰለፉ። ወደ እኩለ ሌሊት ሊጠጋ ጥቂት ሰዓታት ሲቀረው ተገኝተው ንግግር ያደረጉት ደግሞ ፕሬዚዳንት ባራክ ኦባማ ናቸው። ሀገራችን በጦርነት ፈተና ተሞክራ አልፋለች። የምጣኔ ሀብት ውድቀትንም ተቋቁማ አልፋለች። እኔን እናንተ መርጣችሁ ላለፉት አስርት ዓመታት ሀገራችንን ከውድቀት አድነናል። እውነት ለመናገርና ስለ ሀገሬ አፌም ሞልቼ ለመመስከር ችሎታው አለኝ። ስለዚህ ስለ መጻዊያ አሜሪካ ሕልምም ሆነ ሊመራት ስለሚችለው ሰው በእውነት ከልብ መናገር የምችለው እኔ ብቻ ነኝ። የንጹሕ ኃይል አቅርቦታችን በእጥፍ አድጓል። ኦሳማ ቢንላደንን ዋጋውን ሰተኗል። የኢራንን ኒውክሌር በሰላም በዲፕሎማሲያዊ መንገድ መፍትሔ አግኝተልነታል። ከኩባ ሕዝብ ጋር አዲስ የታሪክ ምዕራፍ ከፍተናል። ፕሬዝዳንት ኦባማ እነዚህ ሁሉ በጎ ተግባራት ሲፈጸሙ የሂላሪ ክሊንተን ጠንካራ ድጋፍ እንደነበረ ገልጸው ሕዝቡ ይህችን ታላቅ ወይዘሮ እንዲመርጡ አደራ ብሏል። ለዶይቼ ቬለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ